የተባበሩት መንግሥታት የስደተኞች ጉዳይ ከፍተኛ ኮሚሽኑ ዩኤንኤችሲያር አሸባሪዎች ፓሪስን በማጥቃታቸው የጦርነት ሰለባ የሆኑ ስደተኞችን ላለመርዳት ምክንያት እንዳይሆን ጥሪ ያቅርበዋል። ሊሳሽላይን ጄኒቫ ከሚገኘው የድርጅቱ ዋና ማዕከል የላከችውን ዘገባ ትዝታ በላቸው ታቀርባለች። አብዛኞቹ ወደ አውሮፓ የሚነግዱ ሰዎች ከጦርነት ሕይወታቸውን ለማዳን የሚሸሹ ናቸው ብሏል የመንግስታቱ የስደተኞች መርጃ ድርጅት ዩኤንኤችሲአር። አሸባሪዎች አይደሉም፣ ሌላ የተለመደ የመጓጓዣ ዘዴ ስለሌላቸው ሕይወታቸውን ለአደጋ በማጋለጥ የአውሮፓ ባህር ጠረፍ ላይ ለመድረስ ልዩ ልዩ ያልተለመዱ መንገዶችን የሚጠቀሙ ተሰዳጆች እንጂ ብሏል ድርጅቱ። የዩኤንኤችሲአር ቃል አቀባይ መለሳ ፍለሚንግ አብዛኞቹ የሶሪያ ስደተኞች በፓሪስ ላይ ጥቃት ከጣሉት አይነት ኢሰብአዊ አሸባሪዎች የሚሸሹ ናቸው ይላሉ። ለዓለም የሶሪያ ስደተኞችን መቀበል እነዚህን አክራሪዎች እንደ ማሸነፍ እንደሚሆን እገምታለሁ። በተለይም ሶሪያውያንን በአጠቃላይ ሙስሊሞችን አልፈልግም አላስተናግድም የሚል ዓለም እንደ አይሲስ ያሉትን አክራሪዎች ለማጠናከር ለፕሮፓጋንዳ ፍጆታ ይውላልና በርካታ የአውሮፓ ህብረት ሀገሮች የፖለቲካ ጥገኝነት ጥያቄዎችን አንቀበልም እያሉ ነው። አንድ መቶ ስልሳ ሺህ ስደተኞችን በ28ምንቱ የአውሮፓ ህብረት ሀገሮች ውስጥ ከፋፍሎ ለማስፈር የወጣው እቅድ እንዲቆይ እየጠየቁ ነው ተብሏል። የፓሪስ ጥቃትን ተከትሎ አያሌ የዩናይትድ ስቴትስ ክፍለ ግዛት አስተዳዳሪዎችም የሶሪያ ስደተኞችን እንደማይቀበሉ እያሳሰቡ ነው። የተባበሩት መንግስታት የስደተኞች መርጃ ድርጅት ቃል አቀባይ ሊሳ ፍለሚንግ በግሪክና በኢጣሊያ የስደተኞች መቀበያ በር አገሮች በትክክል የሚሰራ የስደተኝነት ማጣሪያና የምዝገባ ሂደት ስራ ላይ እንዲውል ድርጅቱ ቀደም ብሎ ሲወተውት ነበር ብለዋል። ስደተኞች በአንድ አገር እንዲሰፍሩ የሚደረገው ትክክለኛ የሆነ የማንነት ማጣሪያ ሂደት ከተጠናቀቀ በኋላ ነው ብለዋል። ስለ እርግጥ ነው፣ ብዙ የተጭበረበሩ ፓስፖርቶች እየተሰራጩ ስለሆነ ሁኔታዎች ከዚህ የከፉ ሊሆኑ ይችላሉ። ይህም የአሸባሪዎቹ የወንጀል መረብ አካል ስለሆነ ለይቶ ማወቅ የሚቻለው በረቀቀ የምርመራ ዘዴ ብቻ ነው። ስለዚህ ይላል፣ የተባበሩት መንግስታት የስደተኞች መርጃ ድርጅት፣ ስለዚህ ለሶሪያ ስደተኞች በአፋጣኝ ህጋዊ መተላለፊያ መንገድ እንዲዘረጋና በሰፈራ ፕሮግራም አማካይነት ሰብአዊ ጥበቃ እንዲደረግላቸው እርምጃ መወሰድ አለበት ብሏል። እንዲህ አይነቱ እርምጃ አሁን ስደተኞች አማራጭ በማጣት የሚወስዱትን አደገኛ ጉዞና የህገወጥ አዘዋዋሪዎችንም በዚህ ሰብአዊ ቀውስ መጠቀም የሚያስቀር ይሆናል ብሏል ድርጅቱ።